የሆረ ፍንፍኔ እሬቻ በዓል ከ150 ዓመታት በኋላ በአዲስ አበባ ሲከበር የዘንድሮው ለሶስተኛ ጊዜ መሆኑን አዘጋጆቹ አመልክተዋል። ዛሬ የተከበረው የእሬቻ በዓል ላይ ከሁሉም የኦሮሚያ ክልል ዞኖች እና ከተለያዩ የአገሪቱ ክፍሎች በተውጣጡ የህብረተሰብ ክፍሎች እንዲሁም ከጎረቤት ሀገራትና ከዓለም አቀፍ ማህበረሰብ በመጡ ታዳሚዎች የደመቀ እንደነበርም ታውቋል። በበዓሉ ላይ ገዢውን የብልጽግና ፓርቲና መንግስትን የሚያወግዙ መፈክሮች የሚያሰሙ ተሳታፊዎችም ታይተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለሀገር ውስጥ መገናኛ ብዙሃን እንዳሉት የዘንድሮ ሆረ ፍንፍኔ እሬቻ በዓል የተለያዩ ችግሮች ሀገሪቷ ላይ በተጋረጡበት ሁኔታ ላይ ቢሆንም በሰላም መከበር ችሏል። ከሶስት ሚሊዮን በላይ የሚገመት ሕዝብ የታደመበት ወቅቱ ደግሞ እጅግ በጣም በተለያዩ ምክንያቶች አስቸጋሪ የሆነ በዚህ ወቅት ውስጥ በከፍተኛ የህዝብ ተሳታፊነት የህዝብ ርብርብ አብሮነት በመረዳዳትና በመከባበር በወንድማማችነት ባሉ በሰላም ሊጠናቀቅ ችሏል ማለት ነው። ወይዘሮ አዳንች አክለውም እሬቻ ከመድረሱ በፊት የእሬቻ ሳምንት በተለያዩ ዝግጅቶች በከተማዋ ሲከበር ቆይቷል ብለዋል። የተቃውሞ ድምጽ ያሰሙ ተሳታፊዎችን በተመለከተም የህዋት አጋር የሆነው ሸኔ የላካቸው ሰዎች በዓሉን ሊረብሹ ሞክረዋል በማለት ነው የገለጹት። የእሬቻ ወግና ስርዓት ግን ይህንን የሚፈቅድ አይደለም በማለትም አስረድቷል። ከንቲባ ሸኔ በማለት የገለጹት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን እስካሁን በጉዳዩ ላይ ያለው የለም። የአሜሪካ ድምፅ የዘንድሮውን የእሬቻ በዓል ከስፍራው ለመዘገብ ያደረገው ጥረት ከአዘጋጆቹ የይለፍ ፍቃድ ባለማግኘቱ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ